አሥረኛው የኢህአደግ ጉባኤ አቶ ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን ምክትላቸው አድርጎ በድጋሚ መርጧል። ለመሆኑ የጉባኤው አጀንዳዎችና ውሳኔዎች ለሀገሪቱ አንገብጋቢ ጉዳዮች ሁነኛ ምላሽ በመስጠት ምን አይነት ፋይዳ ይኖራቸው ይሆን? አቶ ኃይለማርያም የቅርብ ጊዜውን ብሔራዊ ምርጫ አስመልክተው በጉባኤው ባሰሙት ንግግራቸው የተረጋጋ የመድብለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ ሁለት ሺ ሁለቱ ምርጫ ቀጥሎ መሰረቱን ያጠናከረ ብለውታል። በጉባኤው የትኩረት ጭብጦች ይዘትና ፋይዳ በጠቅላይ ሚኒስትሩ ንግግሮችና በተቃዋሚዎች ምላሽ ዙሪያ ለሚቀርብ ሞያዊ ትንታኔ ባለሙያ ጋብዘናል። አቶ ሰይፈ ሀይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። በትናንትናው ምሽት አጠር ያለውን የመጀመሪያ ክፍል አሰምተን ነበር። ለምሽቱም በቀጠሯችን መሰረት ሰፋ ያለውን ቀሪ ቃለ ምልልስ ይዘን ቀርበናል። አሉላ ከበደ ነው አቶ ሰይፈን ያነጋገራቸው። አቶ ኃይለ ማርያም ደሳለኝ በመክፈቻ ያሰሙትን አንድ ሌላ ንግግር እንስማ። መራጩ ሕዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድበለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ ሁለት ሺህ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው። አቶ ሰይፈ እንደ ተከታተሉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ የተካሄደውን ብሔራዊ ምርጫ ነው ዋቢ ያደረጉት። ያን ምርጫ ተከትሎ የተደረገ ጉባኤ የህዝቡን ዩኒታ ማግኘት ብቻ ሳይሆን የዜሮ ድምር ፖለቲካ ይሉታል፣ በጥላቻ የተመሰረተ ፖለቲካን ውድቅ ያደረገበት ነው። ህዝቡ ይላሉ፣ እንደሚያውቁት መቶ በመቶ ድምጽ ያገኘበት ነው ያ ምርጫ ውጤትና ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ ከሚሉት ጋር እንዴት ያዛምዱታል? በእኔ ግምገማ ጠቅላይ ሚኒስትሩ እንደተናገሩት የህዝቡ ድምጽ ያን ያህል ዋጋ የሚሰጠው ከሆነ፣ ያን ያህል ክብደት የሚሰጠው ከሆነ፣ ፓርቲው በህዝቡ የተነሱ ትላላቅ የሆኑ ጉዳዮች ደግሞ ነበሩ። እነሱ ማጠንጠኛቸውን ማድረግ ነበረባቸው በጉባኤው እንደ አጀንዳ። የሚል ጥያቄ ያስነሳባቸዋል እንጂ ትክክል ናቸው። በሳል ውሳኔ ነው የወሰነው፣ አርቆ ሀሳብ የሆነ ህዝብ እንዳለን ስለዚህ ያን አርቆ ሀሳቢነቱ ያን በሳልነቱ ምናልባትም ሌሎች ተደማሪ ምክንያቶች ጨማምሮ ለኢህአደግ ይሁንታው ሰጥተዋል። ከተለያዩ ምክንያቶችን በመነሳት አቶ ኃይለማርያም ቀደም ብለው በተከታተሉት ንግግራቸው የጥላቻና የቂም በቀል የዜሮ ድምር ፖለቲካ ያሉት እየከሰመ መምጣቱን ምርጫው እንዳረጋገጠ የተረጋጋ የመድብለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከሁለት ሺህ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ ይሉታል። የመድብለ ፓርቲ የሚለው ከአንድ በላይ ፓርቲ በአገሪቱ በምርጫ አሸንፎ የሚንቀሳቀስበት ሁኔታ እንዴት ይዛመዳል? የት አለ መቶ በመቶ አንድ ድርጅት ብቻ ገኖ በወጣበት። ወደዛ ልመጣለህ። ምናልባት አሁን ባለው ተጨባጭ ሁኔታ በኢህአደግ አባል ድርጅቶች ያሉ ለየግላቸውን የተለያየ የፖለቲካ ፓርቲ አድርገው ስለው ኢህአደግ እንደ ራሱ መድብለ ፓርቲ አድርጎ ካልቆጠረ በስተቀር ኢህአደግ ከሌሎች ተቃዋሚ ኃይሎችን ባለው አካሄድ ተነስተን ስንገመግም ግን ያንን እየጎለበተ እየመጣ ነው እያሉት ያሉት የመድብለ ፓርቲ ዲሞክራሲያዊ ስርዓት በተግባር ተጨባጭነቱ አይታይህም። በአብዛኛው ማለት ነው። እንደውም አንድ ከዚህ ጉባኤ የተገነዘብኩት የህወሀት ድርጅታዊ ጉባኤ ተከታትያለሁ፣ የሄደን የኦህዴድ ብአዴን ተከታትያዋለሁ። በአብዛኞቹ አጀንዳ አቀራረጥም ጭምር ሳይቀር በየፊናቸውን ሲሄዱ በአገር ደረጃ የሚያስተሳሰር አጀንዳ ለመቅረብ ከመልካም አስተዳደር ለማስፈን ቆርጠን እንነሳለን የልማታዊ ሰራ ግንባታ እናስቀጥላለን ከማለት ውጭ በሌላ ርዕሰ ጉዳዮች ላይ የጋራ አጀንዳ እንደ አገር ቀርጠው በፓርቲ ደረጃ የጋራ አቅጣጫዎችንና አበይት ውሳኔዎችን ሳይወስኑ ያለፉበት ሁኔታ፣ በተለይ ደግሞ በኢኮኖሚ ዘርፍ ስንሄድ ጂቲፒ ከሞላ ጎደል የወደቀበት ሁኔታ ላይ ሆነን ነው ጉባኤው እያካሄድ ነው ያለ ነው። ለምን ወደቀ? ማን ነው ተጠያቂ? የትኛው ሴክተር ቢሮ ነው? የትኛው የፖለቲካ ወይም የመንግስት የአመራር እርከን ነው ተጠያቂ የሚሉ ጥያቄዎችን አንስቶ ቀጥተኛ መፍትሄ ሳያስቀመጥ ነው ያለሁ አራቱም ድርጅቶችን ማለት እችላለሁ። ከዚህ በመነሳት በፖለቲካውም ጭምር ኪራይ ሰብሳቢነት ሙስናንን ከስሩ ነቅለን እንቅላለን የሚል የተደጋጋመ ነገር ቢሆንም አሁንም ደግሞ ቃል ከመግባት በስተቀር የኪራይ ሰብሳቢነት እና ሙስና አደጋ በየትኛው የአመራር እርከን ነው ያለው፣ ሰንትራል ግራቪቱ የት ነው መለየት እስከሚያቀታተው ድረስ ነው። በእኔ እምነት የአገሪቱ ሕዝቦች እና በአጠቃላይ አገሪቷ ዋነኛ ጉዳዮች እነኝህ ይመስሉኛል። በጉባኤው እነኝህን ትኩረት ሰጥቶ የገመገመም ውሳኔ ያስተላለፈም አላስተዋልኩም። የሽምሽር ፖለቲካ ግን ከሞላ ጎደል በአንዳንዶቹ ፓርቲዎች ጥሩ ሊባል የሚችል በአብዛኞቹ ግን ምንም ለውጥ ያልታየበት ሁኔታ ነው። አስተው ያለፉት። ይሄ ምናልባትም ወደ ተከታዩ ጭብጥ ይወስደናል። ጉባኤው የስልጣኑን ያህል ለሀገሪቱ አንገብጋቢ ችግሮች ምላሽ አይሰጥም የሚል ትችት በተቃዋሚዎች ቀርቦበታል። የሀገሪቱን መሰረታዊ ችግሮች እርስ ዋና ዋና ጉዳዮች ያሏቸውን ለመፍታት የታልሙ ውይይቶች አልተካሄዱበትም ሲሉ ቀደም ብለው እርስ በሰጡት አስተያየት ይስማማሉ። በተወሰነ ደረጃ ግን በህወት የተደረገው የተሻለ ሁኔታዎች ታይተውበታል ይላሉ አንድ የተቃዋሚ መሪ። እስኪ እሳቸውን እንስማና የእርስን ማስተያየት ይሄ አደግ እየመራ ባለው ሀገር የህግ የበላይነት በከፍተኛ ደረጃ ተጥሷል። ነጻነቶች የሉም። አፈናው ከፍተኛ ነው። ዲሞክራሲ የለም። የሰዎች መብት በጣም እየተደፈቀ ነው ያለው እየተዘጋ ነው ያለው። የተለያዩ ተቋማት ነጻነት የላቸውም። የዩኒቨርሲቲ ተቋማት ሳይቀሩ በነጻነት ምርምር የሚደረግባቸው ተቋማት ሳይቀሩ ወደ ካድሬ ትምህርት ቤትነት ነው እንደተለወጠ ያለው። ይሄ ባገሪቱ ያለ አካሄድ ነው። የዚህ ችግር ውጤት የከፋው ነው እየታየ ያለው፣ በአስተዳደር በሙስና በሌሎችም በልማት በችጋር በሁሉም መስክ የከፋው ነው እየታየ ያለው። ትግራይ ላይ ስለሆነ በትግራይ ከረር ያለ ውይይት ጠለቅ ያለ ውይይት መነሳቱ አያስገርምም። የመድረኩ አመራር አባል አቶ ገብሩ አስራት ናቸው። እንደ ሰሟቸው በትግራይ ጠንከር ብሎ መታየቱ ምክንያታዊ መሆኑን ይጠቅሳሉ። ገለልተኛ እንዲሆኑ የሚጠበቁ የከፍተኛ ትምህርት ተቋማት ሳይቀሩ የፖለቲካ ዓላማ ማራመጃ የካድሬዎች አመራር የሚሰጥባቸው ሆነዋል ሲሉ ጠንከር ያለ ትችት ያቀረቡት ይህ ሁኔታ የሚለወጥበት ስለመኖሩም ተስፋ ያላቸው አይመስል። ምን አስተያየት ይሰጣሉ በዚህ ላይ? ከአጠቃላይ ማዕቀፍ ብንነሳ ጥሩ ነው የሚሆነው የትምህርቱ ሴክተሩ ጥራቱም ይሁን ስፋቱ እንደሚወራለት አለመሆኑ ልንግባባ እንችላለን። ከአቶ ገብረ ደረስ የዚህ ምንጭ ርዕት አለማዊ ነው ወይ የፓርቲው እንደዚህ መሳሪያ ከመሆን አልፈው ራሳቸውን ኢንዲፔንደንት ሆነው እንዲወጡ ካለምፈለጉ ነው ወይ የሚለው ነገር ግን ተጨማሪ ፍተሻ የሚያስፈልገው ይመስለኛል። ምክንያቱም እንደዚህ አይነት በአዋጆች በህጎች፣ በአሰራሮችም፣ በዳይሬክቲቭስ እንደዚህ አይነት አሰራሮችን አናይም። ምናልባት መልቦናዎች ትንተና ከመስጠት ውጭ ሌላ የማቀረው ነገር ስለሌለኝ ነው። የትምህርት ጥራቱ በተመለከተ ግን ይህን ብቻ ሳይሆን ህጉር ያነሷቸውን ብዙ ጉዳዮች አሉ። በትግራይ ጠንከር ያሉ ችግራዎች ናቸው። ስለዚህ እነኚህ ችግሮችን ሳይፈታ ማለፉ በጉባኤው ከተቃዋሚ ፓርቲዎችን የሚመጣው ትችት ብቻ ለመቋቋም ሳይሆን የሚያቀተው ከህዝቡም ጭምር ያቅተዋል። በተጨባጭም የሆነ እሱ ነው። ጉባኤተኛው ማዕከላዊ ኮሚቴ አባላት ጭምር በአድርባይነትም ይሁን በተለያዩ ምክንያቶችን ራሳቸውን ደፍተው ምንም አንድ ቃል ትንፍሽ ባላሉበት ጉባኤ ውስጥ ተራ አርሶ አደር አንዳንድ ደግሞ ከፍተኛ ባለስልጣናት ሊባሉ የሚችሉ በጣም ትልቅ ክብደት ያለው ጭብጦችን በማንሳት በትግራይ ያለ ችግር በሁሉም ዘርፎች ማለት ነው። በትምህርትም ልንል እንችላለን። በመልክ ማስተዳደር ልንል እንችላለን። በዲሞክራሲ ልንል እንችላለን። ከሁሉም በላይ ደግሞ በልማት እንደሚወራውን መዋቅራዊ የኢኮኖሚ ሽግግር በአንድ ሴክተርም ከአንድ ሴክተር ወደ ሌላ ሽግግርም መጥተዋል ይላል። ብዙ አህዞችን ይደረደራል። አህዞችን ግን ተጨባጭ ውጤት ሆነው ለህዝቡ ስላልታዩት የከረረና የመረረ ቅሬታዎችን አንስተዋል ጉባኤተኛው ምናልባት ማዕከላዊ ኮሚቴው በዚህ አጋጣሚ ያንን የጉባኤተኛው መንፈስ ይዞ አመራርም ስመርጥም ይሁን ድንገማዎችም ጠንከር ሲያደርግ ሲያከር አላማስተዋል። ቅንንነቱንም ለመጠየቅ እኔም ተገድጃለሁ። ማዕከላዊ ኮሚቴ አመራሩ በሙሉ ችግር ነበረበት። ጉባኤተኛው ግን የህዝብ ቀጥተኛ ተወካይ ስለነበረ ስሜቱም በሚገባ ያንጸባረቀ ይመስለኛል። ከዚህ አንጻር አቶ ገብሩ ያስቀመጡት ምክንያታውነት የሚያስከሄድ ይመስለኛል። መልካም። ሌላ አንድ አነጋጋሪ ነጥብ እንመልከት። አንዳንድ የአመራር አባላት ተደራራቢ ኃላፊነት ሲወስዱ እናያለን። ጠቅላይ ሚኒስትሩን ብንመለከት የሀገሪቱ ጠቅላይ ሚኒስትር ናቸው፣ የኢህአዴግ ሊቀመንበር ናቸው። ሌላ ቀርቶ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ሆነው በድጋሚ ተመርጠዋል። አቶ ደብረ ጽዮን ገብረ ሚካኤል የህወሀት ምክትል ሊቀመንበር ሆነው ተመርጠዋል። በምክትል ጠቅላይ ሚኒስትርነት ከፍተኛ የአመራር ኃላፊነት የሚሰሩ ናቸው። ለምንድን ነው እንዲህ አለ ተደራራቢ የአመራር ስልጣን በአንዳንድ ግለሰቦች እጅ እንዲቀመጥ የሚደረገው? ምንስ አዎንታዊ ሚና ይኖረዋል? በአስረኛው የኢህአደግ ጉባኤ አንድምታና ፋይዳዎቹ ዙሪያ አሉላ ከፖለቲካ ሳይንስ መምህሩ ከአቶ ሰይፋ ኃይሉ ጋር የጀመረው ቃለ ምልልስ ቀሪ ዝግጅት የመጽሔቱን የትንታኔ ርዕሶች ተከትሎ በሁለተኛው አጋማሽ ጠብቃችኋል።